ከሰጥ አገባ በአዲስ አበባና በዩናይትድ ስቴትስ ቴክሳስ ኦስተን ከተማ በሁለት ጋዜጠኞች መካከል የተጀመረ ክርክር በዛሬው ዕለት እውን ወደሆነ ወደ አንድ አዲስ ክስተት የሚወስድ ነው። የኢትዮጵያ ፓርላማ የአስቸኳይ ጊዜ አዋጁ ዛሬ መስደጉን አስታውቋል። ለመሆኑ ውሳኔ ሀገሪቱ ባለችበትም ሆነ በምትሄድበት አቅጣጫ ላይ ምን አይነት አንደምታ ይኖረው ይሆን? የዋዜማ የኢንተርኔት ሬዲዮ አዘጋጁ አርጋ ዋሸኔ እና የሆነ አፌርስ የኢንተርኔት አንድ አዘጋጁ ዳንኤል ብርሃኔ ይከራከሩበታል። የፕሮግራሙ አዘጋጅና አቅራቢ አግባ ከበደ። ዳንኤል ብርሃኔ ከአዲስ አበባ፣ አርጋ ዋሸኔ ከዚህ ከዩናይት ስቴትስ። ለሰጥ አገባ ዳግም ተመልሳችኋል። ትኩስ የዜና ርዕሶችን ተከታትሎ እጅ በእጅ የክርክር ሂደት የሚያስተናግደው ሰጣ ገባ ዛሬ ምናልባትም ከጥቂት ሰዓታት በፊት ወደ ተወሰነ ጉዳይ ይወስደናል። በቅርቡ የሚኒስትሮች ምክር ቤት ይፋ አድርጎት የነበረው የአስቸኳይ ጊዜ አዋጅ በአነስተኛ ድምፅ ብልጫ ዛሬ በፓርላማ መጽደቁ ነው የተነገረው። እስኪ ዜናውን ከሰማችሁበት እንንደርደር። ከአዲስ አበባ ልጀምር ና ዳንኤል፣ ይህ የአስቸኳይ ጊዜ አዋጅ አሁን ባለው ሁኔታ ሲጸድቅ ምን አይነት አንድምታ አለው የአስቸኳይ ጊዜ አዋጁ ከመጽደቁም በላይ የጸደቀበት ሁኔታ ማለትም ባለፉት ሁለት ቀናት ከፓርላማ አባላት ጋር ውይይቶች ነበሩ። ስለ አስተራጸሙ ውይይቶች አድርገዋል። በዚህ ጊዜስ ምንድን ነው የሚሰራው የሚለውንም የአራቱ ፓርቲ ሊቀመጡ ተገኝተው፣ ስለዚህ ከዛ አንጻር ዝም ብሎ ኖርማሊ አንድ እንደሚጸድቅ አስቸኳይ ጊዜ አዋጅ እንዳለፈው ጊዜም ሳይሆን ካለፈው ጊዜ በተሻለ የሚሰሩበትና ሲሪየስ ሊሚወስዱት ጊዜውን የሚጠቀሙበት አርጌ ነው እንዳስብ ያደረግኝ እና ዞሮ ዞሮ የተሻለ ነገር ሊኖር ይችላል። ነገሮች ሊስተካከሉ ይችላሉ። መረጋጋት ሊመጣ ይችላል የሚል ተስፋ ፈጥሮብኛል። አርጋው ዳንኤል፣ ተስፋ አሳድሮብኛል፣ የመረጋጋትና የተሻለ ሁኔታ ይፈጠራል ነው የሚለው። አንተስ ምን አንድምታ አለው ትላለህ የውሳኔ ይህ ህግ? እኔ በተቃራኒው ነው ያሳደረብኝ ስሜት። የአስቸኳይ ጊዜ አዋጁ መጽደቅ የሚያስገርም ነገር ባይሆንም፣ ምክንያቱም አንድ መቶ ፐርሰንት በገዢው ፓርቲና አጋሩ በተያዘው ፓርላማ ውስጥ ይህ አዋጅ አይጸድቅም ብሎ መጠበቅ የዋህነት ነው። እንደውም የተወሰኑ ሰዎች ድምፅ በመንፈግና በመቃወም ተቃውሟቸውን ለማሰማት መሞከራቸው የተለየው ነገር እሱ ነው። ከዛ ባሻገር ግን የማይጠበቅ አልነበረም። አጠቃላይ ሀገሪቱ ካለችበት ችግር አንጻር ስመለከተው ግን የአስቸኳይ ጊዜ አዋጁ የበለጠ ፍርሃትን የሚያመጣ የበለጠ ስጋትንም አብሎ ነው የሚታየኝ እና ለችግሩ መፍትሄም አይደለም እና በገዥ ፓርቲ በኩል እንዴት እንደታየ አላውቅም በቀጣዮቹ ቀናትና ሳምንታት እንደገና ወደ አዲስ ዙር ቀውስ እንደምንገባ ከወዲሁ የሚጠቁም ይመስለኛል። ሁለት እርስ በርሳቸው መተያየት የማይችሉ ሀሳቦች የተጋፈጥን ይመስላል። በአንድ በኩል ተስፋ አሳድሮብኛል ይላል ዳንኤል፣ ስጋት ላሳደረብን የገለጽከው አርጋውና ዳንኤል እስኪ የአርጋውን ስጋት አሁን ካለው ሁኔታ ወደ ተሻለ አዝማሚያ የሚያመጣ ሳይሆን ይልቁንም ወደ ባሰ ሁኔታ ይወስድናል ነው ስጋቱ። የአርጋውን ስጋቶች እጋራቸዋለሁ። በዋናነት የሚጋራቸው ስጋቶች ሁለት ናቸው። አንደኛ የጸጥታ ሀይሉ በየቦታው የሚመደበው የጸጥታ ሀይል ሀይልን አላግባብ ሊጠቀም ይችላል፣ የሰዎችን መብት ሊጋፋ ይችላል። ይህ አንድ ስጋት ነው። ሁለተኛ ሌላ ማለት የመፍትሄው አካል ሳይሆን ይቀራል ዝም ብሎ የባከነ ያስቸኳይ ጊዜ አዋጅ ሊሆን ይችላል የሚል እነዚህ ሁለት ስጋቶች ይጋራቸዋለሁ። እነዚህን ሁለት ስጋቶች ቅድም እንዳልኩት ትናንትናና ከትናንት ወዲያ በነበረ ውይይት ያው ዛሬም እንደገና ተወያይተዋል። ኦፊሻሊ ግን በፓርቲ ድርጅታዊ ስብሰባ ማድረግ እነዚህ ነገሮች አንስተው በዝርዝር ተወያይተውባቸዋል። ስለዚህ ከዛ አንጻር ኮማንድ ፖስቱም እነዚህ ነገሮች ታሳቢ አድርጎ ነው መንቀሳቀስ የሚችለው። ምክንያቱም የዛሬ ስድስት ወርም ለፓርላማው ሲያቀርብ ተማሳይ ክርክር እንደሚገጥመ ያውቃል። ዝም ብሎ እንደ ከዚህ በፊቱ ብላንክ ቼክ፣ ማለት ዝም ብሎ ነጻ መብት አይደለም የተሰጠው፣ ሰፋ ካለ ውይይትና ክርክር በኋላ ነው ማለት በደንብ ሴፍቲ ነው የተወሰዱት። እነዚህ ነጥቦች ዝንቦች ላ ሊባሉ የሚችሉ አይደሉም። ስለዚህ እነዛ ሁለቱ ናቸው። እነዛ የምጋራቸውን ስጋቶች የጸጥ ኃይሎ ይህን አቢውዝ እንዳያደረገው አለአግባብ እንዳይጠቀምበት፣ እንደዚሁም የአስቸኳይ ጊዜ አዋጁ የመስሪያ አካል ሳይሆን እንዳይቀር እንደዚህም እንዳይባክን እነዚህ ሁለቱ ስጋቶች ይቃልላሉ ወይም ደግሞ በተሻለ ሁኔታ እያዛሉ ብዬ ተስፋ እንዲዛ ያደረገኝ ያ ነው። ይሄ እንዳለ ሆኖ አንድ ሌላ ብዙ ጊዜ የሚነሳ ነገር ምንድን ያለው በዚህ የአስቸኳይ ጊዜ አዋጁ መሰረት ሕግና ስርዓትን ለማስከበር የሚደረግን እንቅስቃሴ የሚቃወም ኃይል ይኖራል። ከዛ ከሚቃወም ኃይል ጋር በሚፈጠር ግጭት ምክንያት ቀውስ ይፈጠራል የሚል ስጋት አለ። ይሄ እንደዚህ አይነት ችግርን ያው ከወዲሁ ተጋፍተህ ትፈታዋለህ እንጂ ዞሮ ዞሮ ለዛሬ ስድስት ወርም ለዛሬ አመትም ብታቆየው ምንድን ነው ፋይዳው? ሶ ያ ሌጅቲሜት ያሳስባል። ሰዎች እንዲጎዱ አንፈልግም። ሀገሪቱ ውስጥ ትርምስ ባይፈጠርም ምንም ይሄ ሁላችንም ፍላጎት ነው። እኔም አድርጋም ሁላችንም ሸር የምናደረገው ኮንሰርት ነው አስበናል። ነገር ግን ምንድን ነው ማለት ሌላ አማራጭ አይታየኝም። ሕግና ስርዓት እንዳይከበር የሚፈልግ ወይ ሌላ ትርምስ ፈጥራለሁ የሚል ያው ፌስቡክ ላይ የነበሩ ዛቻዎችን እያየ ናቸው ነው ያለነው። ኢቭን እገሌ የሚባለው ህዝብ አለቀለትም አስቸኳይ ጊዜ አዋጅ ከጸደቀ ብሎ ሚዝቱም አይተናል። እስኪ ከዛ በመለስ ያሉ ነጥቦች እናንተ መንግስት ተጋፍጦ ተጋፍጦት እንደሚሆን ይሆናል እንጂ ዳንኤል ቅብብላችሁ እንዲኖር ነው። ሌሎች ድምጾችን እናመጣለን። ተሰሚነት ያላቸው ግለሰቦች ብቻ ሳይሆን ተቋማትና የኢትዮጵያ አጋር አገሮች የሰጧቸውን ምላሾች ከመጽደቁም በፊት ያሳሰቡባቸውን እንመለከታለን። ከዚያ በፊት ግን የአርጋውን ድምጽ እናስቀድም። አርጋው ዳንኤል በተናገራቸው ላይ። አዎ እንግዲህ ይሄ የሰላም ማስከበርና ማረጋጋት የሚል ኮንቴክስት ሁልጊዜም በዛ ግባብ ውስጥ ከፍ ነው የሚመጣ ነገር፣ የመፍትሄው አካል አይደለም። ይህንን የአስቸኳይ ጊዜ አዋጅ ለውይይትም በማቅረብ ይሁን በማጽደቅ እያሳየን አንድ ነገር ቢኖር ለድርድር ወይንም ሌሎችን አሳታፊ ለሆነ መፍትሄ በሩ ዝግ ነው ነው መልዕክቱ ባጭሩ። ሁለት ዘርፍ ያላቸው ችግሮች ገጥመውታል። አንደኛው በራሱ በፓርቲ ውስጥ የተፈጠሩ አለመግባባቶችና እና ክፍፍሎች ሲሆኑ፣ ሌላኛው ደግሞ ለሀገር አቀፍ ደረጃ የመገለልና የ የሀገሪቱ የእለት ተዕለት ነገር ውስጥ አለመሳተፍ ችግር ወይም የሀገር ባለቤትነት ጥያቄ የሚያቀርቡ ሌሎች የፖለቲካ አካላት አሉ። ስለዚህ ከነዛ ጋር ተቀምጦ እንዲነጋገር የሚጠይቅ ነው እና ሁለቱንም በር ለመዝጋት የተሞከረው የጸጥታና የወታደራዊ እርምጃ በመውሰድ ነው። ይህ እግረ መንገዱንም የሚያሳየን ሀገሪቱን የበለጠ ጠንከር ባለ ማዕከላዊነትን መሰረት ባደረገ እና ወታደራዊ ሊባል በሚችል መንገድ ለመምራት ያለውን ፍላጎት ነው እና የሚቀጥለውንም መንገድ ያመላክተናል። ይሄ ሁሉ አደጋ ይታየኛል እኔ ከፊት ለፊት እየመጣ ነው። ነገ ረብሻ ይነሳል፣ ሰዎች ይገደላሉ፣ ሌሎች ሌሎች ነገሮች ይሆናሉ እና ወደ ጥሩ መንገድ እየሄድን አይደለም፣ ወደ ተሳሳተ መንገድ እየሄድን ነው። ድንገትም ነገ ከነገ ወዲያ ደግሞ ኢህአዴግ ተገዶ ይህንን ነገር ሊያነሳው ሁሉ ይችላል። ያን ጊዜ ደግሞ የበለጠ ሌላ ኪሳራ ነው የሚሆነው እና በነዚህ በተለያዩ ዘርፎች ነው እኔ እየታየኛለሁ እና ምንም አይነት በጎ ነገር ከውስጥ የሚታየኝ ነገር የለም። መልካም ዳንኤል፣ ወደ አንተ ልመለስ። ቀደም ብዬ እንደ ጠቆምኩት የተለያዩ ክፍሎች ገና በወጣ ሰዓታት ውስጥ ድምጻቸውን እያሰሙነው ከመውጣቱም አስቀድሞ በተደጋጋሚ የተባሉ ነገሮች አሉ። የቅርቡን የኢትዮጵያን ትልቅ አጋር አገር ዩናይት ስቴትስን እንውሰድና ከፍተኛ እርዳታ የምትሰጠው አገር ያሳሰባት መሆኑን የዩናይት ስቴትስ ምክር ቤት የጊዜ ገደብ ሰጥቶ ሁኔታዎች የሚሻሻሉበትን የታሰሩ ሰዎችን በመልቀቅ የተጀመረው በእርግጥም የተሻለ የፖለቲካ አየር በሀገሪቱ እንዲናኝ ለሕዝብ ጥያቄ ሁነኛ እርምጃዎች እንዲወሰዱ የሚል ግፊት ሲያደርግ ቆይቶ ነበር። በትላንትና ዕለት ለኢትዮጵያ ፓርላማ ግልጽ ደብዳቤ የጻፈው አምነስቲ ኢንተርናሽናል አሳዛኝና ኃላፊነት የጎደለው ብሎታል፣ ዛሬ የጸደቀውን ህግ። መግለጫው አክሎም የኢትዮጵያ ምክር ቤት አባላት የህዝቦችን ቅሬታዎች ከማዳመጥ ይልቅ መሰረታዊ መብቶችን መገደቡን መረጡ ነው ያለው። ከፍተኛ ትችትም ነው። በእርግጥም አስቸኳይ ጊዜ አዋጅ የዜጎችን ህገ መንግስታዊ መብት መግፈፍ ከመሆኑ አንጻር ያረጋጋል የሚለው ያለፈው የቀደመው አስቸኳይ ጊዜ አዋጅ የፈየደው ነገር ባልተመዘነበት ለምን ይፈለጋል? እንደዚህ አድርገን ነው አሁን፣ ምንድን ነው ለምሳሌ ከእንግሊዝና ከአውሮፓ ህብረት የእነሱን ለምሳሌ መግለጫ ስናይ የተጀመሩት የሪፎርም የማሻሻል የፖለቲካ ማሻሻል ሂደቶች የሚቀለብስ ወይም የሚያቆም እንዳይሆን አስተዋጽኦውን በጥንቃቄ ይደረግ የሚል አይነት ሀሳቦችን ያቀረቡት እኔ የሚስማማበት ኖርማል የሆነ ማለት ነው። የአሜሪካው ትንሽ ሎጂካልም አይደለም ምክንያቱም ኤምባሲ ሰራተኞችን ጠቅላይ ሚኒስተሩ ስልጣናት መልቀቂያ ማስገባታቸው የተነገረበት ቀን የአሜሪካ ኤምባሲ የኤምባሲን ሰራተኞች ከአዲስ አበባ ውጭ እንዳትንቀሳቀሱ ሁሉ ብሎ ነው ማስጠንቂያ የላከው እንደዛ አይነት አሳሳቢ ጸጥታ ሁኔታ አለ ብሎ መልሶ ግን የሚቀጥለው ቀን የአስቸኳይ ጊዜ አዋጅ የምታወድን መቃወም ብዙም አብሮ መሄድ አይደለም። ምንድነው ዞሮ ዞሮ የአሜሪካ ኤምባሲ መግለጫ እኔ ብዙም እንትንም አይደለም፣ ብዙም ስለሌላ ፖለቲካ አጀንዳም ያለው ነው የሚመስለኝ። እንደ አጠቃላይ ግን ምንድን ነው ይህንን የሚቃወሙ ሰዎች ታሳቢ የሚያደርጉት በዚህ በአስቸኳይ ጊዜ አዋጅ ጊዜ ውስጥ ሕገ መንግስታዊ የሆነ ተቃውሞ ማሰማት፣ ሰልፍ የማድረግ ወዘተ መብቶችን መንግስት አያከብርም፣ አይፈቅድም ከሚል መነሻ ነው። በቅሬታ የቀረበ ነገር ማያያዝ ስላለብን፣ ምክንያቱም ቀለል አድርገን እንዳንወስደው፣ በግልጽ ደብዳቤያቸውም ቀርቧል። ባለፈው የአስቸኳይ ጊዜ አዋጅ ህገወጥ ግድያዎችን ጨምሮ የተለያዩ ከባድ የሰብአዊ መብት ጥሰቶች መፈጸማቸውን ዘግበናል ነው የሚለው የአምነስቲ ኢንተርናሽናል ቅሬታ። በቀደመው የተፈጸሙ በደሎች መኖራቸው ከታወቀ ዳግም መሰል ሁኔታ ሊጋብዝ የሚችል አንተም ራስህ ባመንከው ጭምር ለምን እንደ አማራጭ ይወሰዳል? ለምን ሌሎች አማራጮች አይታዩም? እንደዚህ ስጋቶች እኮ ፓርላማ ላይ ቀርበዋል። ማለት ዛሬው ውይይት ነው በሙሉ እንትን አልኩትም። ነገር ግን ሳንታና ከሳንቶሪያ በነበረው ድርጅታዊ ስብሰባ ላይ በሰፊው አንስተው እነዚህም ተወያይተውባቸው ረጅም ሰዓት ወስደው እና አብዛኞቹ የፓርላማ አባላት በተሰጣቸው መብትና ማራገጫዎች ረክተዋል። ዞሮ ዞሮ መጀመሪያ ያለፈው ጊዜ አስቸኳይ ጊዜ አዋጆች ላይ ምን ያክል ጥፋቶች ተሰርተዋል። ማልጥፋቶች እንደሚሰሩ ገምታለሁ። ምን ያህል ተሰርተዋል የሚለው ሚዛኑ የለኝም። ነገር ግን ስህተቶች ተሰርተዋል እና ስለዚህ እነዛ ስህተቶች አስተካክለህ ነው የምትቀጥለው እንጂ አንድ ጊዜ ስህተት ስለተሰራ ከዛ በኋላ ይሄ አንቀጽ ወይ ደግሞ ይሄ አሰራር ጭራሹን ይቀራል ማለት አይደለም። ለምሳሌ ፖሊስ አንድ ቀን መጣሰ እና ከዛ በኋላ ገዛ ፖሊስ አይኖራትም ማለት አይደለም። ስጋታቸው ተገቢ ነው። ለስጋታቸው እነዚህ ስጋቶች ታሳቢ ያደረገ ይሁን ብለህ ይህንን ነው ማስተካከያ ወይ ማሳሰቢያ የምትጨምርበት፣ እንጂ የአስቸኳይ ጊዜ አዋጁን አስፈላጊ የሚያደርጉ ሌሎች ትላልቅ ችግሮች አሉ። ዝም ብለ በስብሰባም በምንም ማጥፈታቸው የብሄር ግጭቶች አሉ። የሰዎች መፈናቀሎች አሉ። ብዙ ሰፋፊ ችግሮች አሉ። እነዚን ችግሮች ለማስቆም አስቸኳይ ጊዜ አዋጁን ስታውጭ አላስፈላጊ ጥፋቶች እንዳይሰሩ ከዚ ፊት የተሰሩ ጥፋቶችም፣ ከዚ ፊት ያልተሰሩ ጥፋቶች አዲስ አይነት ጥፋቶችም እንዳይሰሩ ተገቢው ማሀሰቢያ ሰጥቶበት ኢቭን አሁን ፓርላማም ሲወስን ድምፀት አቅበውም ተቃውሞዎችም ነበሩ። ይሄ ለኮማንድ ፖስቱ ለሚመለከተው ሕግ አስፈጻሚ አካልም ማስጠንቀቂያ ነው፣ ቢጫ መብራት ነው። ስለዚህ ይህን ታሳቢ አድርጎ ልትሻለ ይሰራል ተስፋ እናደርጋለን። መልካም የአስቸኳይ ጊዜ አዋጅ የማስተዳደሪያ ዘዴ ወይም ስርዓት ወደ መሆን መቀየሩን ነው ቅሬታ የቀረበው። የሚነሱም ቅሬታዎች የሰው ሕይወት መጥፋትን የመሰሉ ናቸው። የሚስተካከል ወይም ቀላል ተደርጎ የሚወሰድ ስላልሆነ ነው። ነገር ግን አርጋው ዳንኤል እንደሰማኸው ተመክሮበታል። እነኚህ ሁኔታዎች ታይተዋል። ፓርላማው ተነጋግሮበታል። ይሄንን መሰል ሁኔታ እንዳይፈጠር የታሰበበት ይመስለኛል ነው ያለው። የመጀመሪያው ነገር የዚህ አስቸኳይ ጊዜ አዋጁን አንድምታውን፣ ወይም ይሄ ኢንተርፕሬቴሽኑን መመልከት እኮ በጣም ነገሩን ግልጽ ያደርገዋል። አስቸኳይ ጊዜ አዋጅ ማለት የጸጥታ ኃይሉ ማናቸውንም እርምጃ በሚወስድበት በዛ የአስቸኳይ ጊዜ አዋጁ በተደነገገበት ማዕቀፍ ውስጥ የሚወሰዱ ግድያዎችን፣ አሰናዎችን ማናቸውንም የሰብአዊ መብት ጥሰቶችን የአይጠየቀኝነት ለህግ አካላቱ ሽፋን የሚሰጥም ነው። አውቶማቲክ ነው። አንድ ሰው በዛ ወቅት ቢገደል የአስቸኳይ ጊዜ አዋጁን በመጣፍ ስለዚህ መቼም ወደፊትም ሊመጣ የሚችል የህግ ተጠያቂነትን መከላከል የፖለቲካ ኃይሉን ይህን ትዕዛዝ የሚሰጠውም አካል የመከላከል አንድ ዓላማ ያለው ህግ ነው ይ ስለዚህ እኔም ማየው ሰዎችን ለመግደል ወይም ሰዎችን ለማፈን የፈለገው አካል ራሱን ከተጥያቄነት ለማዳን ይህንን ህግ ጠረጴዛ ላይ ማስቀመጥ አለበት፣ ማጸደቅ አለበት። ይሄ ነው ሲደረግ የነበረው። እና የዜጎችን የዕለት ተዕለት ኑሮ ደህንነት ለመጠበቅ ምናምን የሚለው እኔ አይመስለኝም። ምክንያቱም ያለአስቸኳይ ጊዜ አዋጁ ሰዎች በተሻለ መረጋጋት ምንም እንኳን በሀገሪቱ አጠቃላይ የጸጥታና የአጠቃላይ ፖለቲካ ውጥረት ቢኖርም የዕለት ተዕለት ነገራቸው ሳይስተጓጎልም የተካሄደበት ጊዜ አለ። ይህንንም ችግር ደግሞ በተወሰነ መልኩ አሁን ባለው የጸጥታ ኃይል በመደበኛው የጸጥታ ኃይል ማስከበር ይቻላል። እነሱ ማስከበር አይቻልም ወይም የማይቻልበት ደረጃ ደርሶ ነው የሚቻልበት ደረጃ አለ። ለዚህ ደግሞ የፖለቲካ መፍትሄዎች መጠብ አለባቸው። እነዛን የፖለቲካ መፍትሄዎችን ለውይይት ለርዕስ እንኳን አያነሱት። የኢትዮጵያ መፍትሄ የኢትዮጵያን ችግር ጉዳይ ሁሉም ፈተው ኢህአዴግና ኢህአዴግ ብቻ ነው ከዚህ በኋላ ስለዚህ በዚህ መንገድ ተሄዶ የት ይደረሳል? ይሄ መንገድ ወደ የሚቀጥለው ሌላ ወደ አፋፍ ነው እየወሰደ ነው፣ ወደ ሌላኛው ጫፍ ነው እየወሰደ ነው ያለው እና ይሄ የህግ አንቀጾች ምናምን ጉዳይ አይደለም፣ ጠቅላላ የአቅጣጫ ጉዳይ ነው። አቅጣጫ ነው። እኔ ከአስቸኳይ ጊዜ አዋጁ ላይ አንድ አንቀጽ ሁለት አንቀጽ አንስተን ብንከራከር ትርጉም ያለው አይመስለኝም። አጠቃላይ ኢህአዴግ ይህን ችግር፣ ሀገሪቱ የገባችበትን ችግር እንዴት መፍታት ፈለገ? ስለዚህ የሀይል እርምጃ መፍትሄ አይደለም፣ የፖለቲካ መፍትሄ ነው የሚያስፈልገው። እስረኞችን መፍታት የፖለቲካ መፍትሄ አንድ አካል ነው። አዎ የመጀመሪያው። ግን ደግሞ ገና ያልተነኩ ብዙ እርምጃዎች አሉ። እነዛን እርምጃዎች ፓርቲ ወስዳለሁ ብሏል። አድረሱ ምን ምን እንደሆኑ ገና አላወቅም። እነሱንም ማየት አለብን። ቀርበው ሀገሪቱ፣ ህዝቡ በይፋ እየገለጸ ያለው ቅሬታ አለ። በይፋ የሚፈልገውን ነገር ተናግሯል። ህዝቡ የሚፈልገው ለውጥ ነው። ህዝቡ የሚፈልገው ይወክለኛል፣ የኔ ነው የሚለው የፖለቲካ አስተዳደር እንዲኖር ነው። ኢህአዴግ እስከ ዛሬ ሀያ ሰባት አመት ያህል ቆይቷል። በዚህ ጊዜ ውስጥ ሁኔታ ያገኘባቸው ዘመናት ነበሩ። አሁን ግን የህዝብ ሁኔታ የለውም። ስለዚህ በሩን ክፍት አድርገው ለሀገሪቱም፣ ለራሱን ለድርጅቱም ክብር በሚመጥን መንገድ ይህንን መንገድ ማመቻቸል አለበት። ባይነ መልካም የእለቱን ምናልባትም የሰዓቱን ማለት ይቻላል ትኩስ ዜና ተከትሎ በአነጋጋሪው የአስቸኳይ ጊዜ አዋጅ መጽደቅ ዙሪያ ነው ክርክራችሁን ያደረጋችሁት። በስድስት ወር የሚዘልቅ አስቸኳይ ጊዜ አዋጅ ተደንግጓል። ገንቢ ክርክራችሁ አሳሳቢ የሆኑ ነገሮች በተሻለ ብርሃን እንዲታዩ የማድረጉ ንግግር ይቀጥላል ብዬ አስባለሁ። ለሁሉም እንግዶቼ አርጋዋሽኔ ከዚህ ከዩናይት ስቴትስ፣ ዳንኤል ብርሃኔ ከአዲስ አበባ ሁለታችሁንም አመሰግናለሁ። የጋዜጠኝነት ሙያ ከሚጠይቀው ባሻገር በዜግነትም ጭምር በተለየ ፍላጎት ተሳትፏችሁ እንደሚቀጥል አደርጋለሁ። መልካም ቀን። እኔም አሉላን አርጋውና ዳንኤልን ላመስግነው።